የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ክሳቸው ባልተቋረጠው የዞን ዘጠኝ አምደኞች ጉዳይ ላይ ብይን ለመስጠት ቀጥሮ ሰጥቷል። ክሳቸው የተቋረጠላቸው አምደኞችና ጋዜጠኞች በበኩላቸው በኤግዚቢትነት የተያዙባቸው ንብረቶቻቸውን እንዲመለሱ በጠየቁ መሰረት ችሎቱ ድጋሚ ትእዛዝ እንደሚሰጥ ይጠበቃል። መለስካቸው አምሀ ዝርዝሩን ይዟል። ፍርድ ቤቱ ቀድም ባለው ችሎት በሰጠው ትእዛዝ መሰረት ከነ ሶሊያና ሸመልስ የክስ መዝገብ ጋር መያያዝ የነበረበት የአቃቤ ሕግ ምስክሮች ቃል መያያዙን አረጋግጠዋል። ሐምሌ 13 ቀን 2007 ዓመተ ምህረት በዋለው ችሎት ፍርድ ቤቱ ክሳቸው ባልተቋረጠው በሶልያና ሽመልስ በፈቃዱ ኃይሉ ናትናኤል ፈለቀ አጥናፉ ብርሃኔና አቤል ዋብላ ላይ ብይን ሊያሰማ የነበረ ቢሆንም ቀደም ሲል የተመለከተው የአቃቤ ሕግ ምስክሮች ቃል ከክስ መዝገቡ ጋር ባለመያያዙ እንደሆነ ገልጾ እስከዛሬ ሐምሌ ሁለት ቀን 2007 ዓመተ ምህረት እንዲያዝ ትእዛዝ ሰጥቶ ነበር። ፍርድ ቤቱ ይህንን ማረጋገጡን በችሎት ካሳወቀ በኋላ ተከሳሾቹ ሊከላከሉ ወይም መከላከል ሳያስፈልጋቸው በነፃ ሊሰናበቱ ይገባል የሚለውን ብይን ለመስጠት ለነሐሴ 13 ቀን 2007 ዓ ም ቀጠሮ ቆርጧል በዚህ መዝገብ ክሱ የተቋረጠላቸው መሐሌት ፋንታውን፣ ዘላለም ክብረት፣ አስታማ ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ አለም ወለየስ በኤግዚቢትነት የተያዙ ንብረቶቻቸው እንዲመለሱላቸው ፍርድ ቤቱ አዘዘ። ቢሆንም እስከዛሬ ትዕዛዙ ተፈጻሚ እንዳልሆነ አመልክተዋል። ፍርድ ቤቱም ሌላ ትዕዛዝ እንደሚሰጥ ገልጾ አሰናብቷቸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ